በኢትዮጵያ የደረሰውን ድርቅ ለመቋቋምና ለማስወገድ በድርቁም የሚገዱ ወገኖችን ለመታደግ ከአገር ውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ዜጎች ርብርቦሽ እያደረጉ መሆናቸው ይታወቃል። በተለይም በዚህ በዩናይትድ ስቴትስ የሚገኙ ኢትዮጵያውያን እያደረጉ ያለውን እንቅስቃሴ በተለያዩ ፕሮግራሞቻችን ዘግበንበታል፣ እየዘገብንም ነው። የዛሬው ኢትዮጵያውያን በአሜሪካ ፕሮግራም ትኩረቱን በዚህ ድርቁን ለመቋቋም በተያዘው ጥረት ላይ አድርጎ በዩናይትድ ስቴትሷ ዳላስ ቴክሳስ የሚገኙ ኢትዮጵያውያን ያቀዱትን ያቀርብልናል፣ አዲሱ አበበና። ዝግጅቱ እነሆ። አመሰግናለሁ ቆንጅት። ዳላስ ቴክሳስ የሚገኙ ወገኖቻችን ኢትዮጵያማ ዳግም በረሀብ አትጠቃም፣ ድርቅማ የኢትዮጵያችን መለያ አይሆንም፣ እኛንም ዘር፣ ሃይማኖት፣ ቋንቋ፣ የፖለቲካ አመለካከት አይለያየንም ብለው ተነስተዋል ያሉኝ ሁለቱ የዛሬ እንግዶቼ አቶ ብርሃን መኮንንና ወይዘሪት የትናየት ሳሙኤል ናቸው። አቶ ብርሃን በዳላስ ቴክሳስ የኢትዮጵያውያን መረዳጃ ማህበር የሥራ አስኪያጅ ኮሚቴ ዲሬክተር ሲሆኑ ወይዘሪት የትናየት ደግሞ ለዚሁ ለድርቁ የተቋቋመው ግብረ ኃይል የህዝብ ግንኙነት ቡድን መሪ ናቸው። ግብረ ኃይሉ የተቋቋሞ በራሱ በህዝቡ ጠያቂነት ነው ብለዋል አቶ ብርሃን። በኢትዮጵያ ውስጥ በደረሰው ድርቅ በኢትዮጵያ ህብረተሰብ ዳላስ ያለው በየጊዜው ለመረዳጃው ማህበር በየቤተ ክርስቲያኑ፣ ግለሰቦች፣ ቢላል ኮሚኒቲ ወጣቶች እንደዚሁ እየደወሉ አንድ ነገር ማድረግ አለብን መርዳት አለብን የሚል ጥያቄ ስላቀረቡ አምስት ወር ስድስት ወር አካባቢ ሊሆነው ነው ይህንን ግብር ኃይል አቋቋመ። ከተቋቋመ ወደ ሰላሳ ሁለት አመት መሆኑ የተነገረለት የዳላስ የኢትዮጵያውያን መረዳጃ ማህበር ከዚህ ቀደም ለምሳሌ በሳውዲ አረቢያ፣ በየመን፣ በካይሮ የነበሩ ኢትዮጵያውያን ላይ የደረሰውን በደል በተመለከተ ያን ከመቃወም አንስቶ የገንዘብ አስተዋጽኦም ያደረገ ስብስብ መሆኑን የገለጡት አቶ ብርሃን አሁንም በዚህ በድርቁ ዙሪያ ህዝቡን በአንድነት ለማሰለፍ ዝግጁ መሆኑን ተናግረዋል። የግብረ ኃይሉ የህዝብ ግንኙነት ኃላፊዋ ወይዘሬት የትናየት በበኩላቸው ግብረ ኃይሉ እንዴትና ኬት ኬት እንደተሰባሰበ ይናገራሉ። በቁጥር ወደ አስር የምንሆን ጓደኛሞች ነን። ተወልደን ያደግንበት ሀገር ሲራብ ወንድም እህቶቻችን እናት አባቶቻችን በረሀብ ሲሞቱ ማየት ተሰማንና ተሰብስበን ጉዳዩን ስንመካከርበት እኛ ብቻችንን ምን ያህል ለውጥ እናመጣለን ወይም በሌላ በኩል ደግሞ የመረዳጃ ባህበሩን አግኝተን ብናናግር ደግሞ ምን ያህል ለውጥ ይመጣል ብለን አሰብን። ከዚያም ከማህበሩ ጋር ብንሆን የተሻለ ስለሚሆን ማህበሩን ኮንታክት በማድረግ የዳላስ መረዳጃ ማህበር ለሳውዲ አረቢያ፣ ለየመን እና በዚህ በዳላስ ከተማ ጠፍታ ለነበረች ወይዘሮ አልማዝ ያደረገውን ወገናዊ እርዳታ በማገናዘብ ከማህበሩ ጋር በመተባበር ለመስራት ወሰንን። ከዚያም ከማህበሩ ተወካዮች ጋር በመገናኘት ሶስቱ ቡድን አጥኚ፣ ህዝብ ግንኙነትና ፈንድሬዚንግ አቋቋምን። የዳላስ መረዳጃ ማህበርም አላሳፈረንምና በዚህ አጋጣሚ ምስጋናችን በአቶ ብርሃን አማካኝነት ይድረስልን ብለዋል ወይዘሮ ሴትናየት። እናም ቅስቀሳችን የተሳካ ሁሉም ወገን የተረባረበበት ነበር ሲሉ ወይዘሮ ሴትናየት አቶ ብርሃንም ያንኑ ያጠናክራሉ። በቅድሚያ ወይዘሮ ሴትናየት በጣም ጥሩ ቅስቀሳ አድርገናል። በየቸርቹ እየሄድን በመስጊድም እየሄድን ከሶስት በላይ የሆነ ቤተ ክርስቲያን ውስጥ ናቸው ዳላስ ውስጥ ያሉት፣ እና ትብብራቸውም በጣም ጥሩ ነበረ። እኛም በአካል በመሄድ አስቀድሞ ይነግሩናል፣ በዚህ ቀን ብትመጡ ብለው ሄደን እንቀሰቅሳለን። ትኬትም ሽያጭ ነበረን። ጥሩ ተሳትፎ አድርገዋል ቸርችና መስጊድ ላይ ያሉ ወገኖች። ትክክል ነው። የኢትዮጵያ መረዳጃ ማህበር ምንም እንኳን አመራር የሚሰጥ ክፍል ቢሆንም በየቤተ ክርስቲያኑ በየመስጊዱ ህዝቡ ያለውን ቁጣ ያሰማው በዚሁ በሃይማኖት ተከታዮች አማካኝነት። እነዚህ ቀሳውስት እና እነዚህ የሃይማኖት መሪዎች በእኔ በኩል በጣም ትልቅ አድናቆት ያተረፉ ሰዎች ናቸው። በግንባር ቀደምትነትም እነሱ ራሳቸው ገንዘብ እያዋጡ እየሰጡበት ጊዜ ያለ በጣም በጣም ደስተኞች ነን። በጣም የምንመካባቸው ሰዎች ናቸው። ትልቅ ምስጋና ይገባቸዋል። ከዚህ ላይ አንድ መጨመር የምፈልገው ደግሞ ምንድን ነው በተለይ በዚህኛው በአሁኑ በተፈጠረው የግብረ ኃይል አብዛኛውን አባላት የሆኑትን ወጣቶች ናቸው። በጣም ነው ነው። ምክንያቱም የወደፊቱም የመረዳጃ ማህበሩን አመራር ሊረከቡ የሚገቡ ወጣቶች ናቸው። እነዚህ በተለይ በውጭው ዓለም ያሉት የብዙ እርዳታ ሰጪ ኢትዮጵያውያን ጥያቄ በማን በኩል ነው ገንዘብ ወይ የሚላከው እውን ለተጎዳው አካባቢና ህዝብ ይደርሳል የሚል መሆኑንና በተደጋጋሚም የሚሰነዝር ጥያቄ ነው። አቶ ብርሃን ይመልሳሉ። እንዲያውም በመጪው እሁድ ምን ያህል ለመሰብሰብ እንዳቀዱም ጭምር ነው የሚገልጡት። አሁን ከአንድ ሚሊዮን የኢትዮጵያ ብር በላይ ለመላክ ነው ሀሳብ ያለን። ይህንም ገንዘብ እንዲያደርሱልን ወርልድ ቪዥን ይመርጠናል። ወርልድ ቪዥን በኢትዮጵያ ውስጥ በሚደሩ የሚደረገውን ድርቅ በሚመለከት ከፍተኛ እንቅስቃሴ እያደረጉ ናቸው። የሚጠራቀመውን ገንዘብ ከኢትዮጵያ መረዳጅ ማህበር በከታ ለወርልድ ቪዥን ለመስጠት ተዘጋጅተናል። በዛ ዕለት ደግሞ ለህዝብ እናስታውቃለን ማለት ነው አቶ ብርሃን በዚያ ዕለት የሚሉት የፊታችን እሁድን ነው የገንዘብ ማሰባሰቡ መርሃ ግብር። የፊታችን እሁድ ከሰዓት በኋላ ከ10 ሰዓት ማለትም ከፎር ፒኤም ጀምሮ ሲካሄድ ሌሎች መሰናዳዎችም አሉ ብለዋል የህዝብ ግንኙነት ክፍሏ ወይዘሪት የትናየት። አቶ ብርሃንም ስለ ተጋባዦቹና አድራሻውን ጭምር ይገልጡልናል። በቅድሚያ ወይዘሪት የትናየት በምሽቱ ለሚገኙልን የዳላስ ወንድምህቶቻችን ምህቶቻችን ጥሩ እራትና ኮሜዲያን ክበበው ገዳን አዘጋጅተናል። ኢትዮጵያውያንና ትውልደ ኢትዮጵያውያን እየተዝናኑ ወገኖቻቸውን እንዲረዱ ጥሪያችን እናስተላልፋለን። በዚህ አጋጣሚ የግብረ ኃይሉ ጥናት ካደረገ በኋላ የመረዳጃ ማህበር ስራ አስኪያጅ ኮሚቲ ወል ቪዥንን ገንዘቡን ይረከብ ከእነሱ ተወካይ እንዲገኝ ጥያቄ አቅርበናል። ከዳላስም ሆነ ከሌሎች ስቴቶች ተወካዮች የሚመጡበት መንገድ በማዘጋጀት ላይ እንገኛለን። የመረዳጃ ማህበር አመራር መግለጫ ይሰጣሉ። ከዛም ደግሞ ማህበረሰቡ ደግሞ የተለያዩ የምዕመናን ተከታዮች መግለጫ እንዲሰጡ እንጠይቃለን። ወጣቶችም ቢሆን በዚሁ የራሳቸው ፕሮግራም አላቸው፣ ያቀርባሉ። በተለይ ይህንን ዝግጅት ልዩ የሚያደርገው ምንድን ነው? ምንም እንኳን በኢትዮጵያ ውስጥ ከፍተኛ ድርቅ ገብቶ ከፍተኛ ችግር ላይ ህዝቡ ያለ ቢሆንም የላላትን ህዝብ መልክ ለውጥ ባለመንገድ እየተዝናና ኢትዮጵያን እንዲያስታውስ ህዝቡን በዚሁ በፈንድሬዚንግ እንዲተባበር ቀየር አድርገነዋል። ክበባው ከአሁን በፊት ኢትዮጵያ ቀናት ተገኝቶ ህዝቡን ነን ሆዱ እስኪ ቆስም ድረስ አስቆታለሁ የኔ ሆድ ስካን ደስ ዝለኛል ቆስዬ ነበር። እና ለውጥ ማድረግ እንፈልጋለን። ህዝቡን ማዝናናት እንፈልጋለን። ህዝቡ እንደማሳፍር እናውቃለሁ። ምንጠብቀው ከሁለት መቶ እስከ ሶስት መቶ ሰው ሲሆን የቦታው አድራሻ ኤልቢጄ ፍሪዌይ ና ግራንድ ሆቴል ይባላል። የታወቀ ሆቴል ነው። ብዙ ጊዜ እዛ ጽፋ እናደርጋለን እና በዚህ ቦታ ህዝቡ ተገኝቶ እንዲሳተፍ ግብረ ሀይሉ ስምና በመራዳጃ ማህበሩ የስራ አስኪያጅ ኮሚቴ ስም ጥሪ ያደርጋለሁ። አመሰግናለሁ። መልካም ነው። ምናልባት ከእሁድ በኋላ ደግሞ አቶ ብርሃን እንዳሉት ከአንድ ሚሊዮን ብር በላይም ተገኝቶ ከሆነ ያነሰም ከሆነ ምክንያቱን ታስረዱናላችሁ። ውጤቱን ለህዝብ ለመግለጥ እንሞክራለን በሌላ ፕሮግራም። ለዛሬ ግን ይቅናችሁ፣ በርቱ። በሌላም ስቴት በሌላም የአሜሪካ ግዛቶች የሚገኙ ኢትዮጵያውያን እንዲሁ እያደረጉ ናቸው። እዚህ ዋሽንግተን አካባቢ አንድ ሁለት ጊዜ ተደርጓል። ሌላም ስቴት እየተደረገ ነውና በርቱ። ጥሩ ምሳሌ ናቸው። እና ለጊዜያቸው ሁለታችሁንም አቶ ብርሃን መኮንን፣ ወይዘሮ ሴትናየት ሳሙኤል እግዚአብሔር ስልኝ አመሰግናችኋለሁ።